የጀርመን አጠቃላይ ምርጫ የሚካሄድበት ጎርጎሮሳዊ 2017 ዓ ም የባተው ለሶሻል ዴሞክራቶቹ ፓርቲ እጩ ለማርቲን ሹልስ ተስፋቸውን በማለምለም ነበረ። የሶሻል ዴሞክራቶቹ ፓርቲ ሊቀመንበር ዚግማር ጋብሪኤል ሳይታሰብ ከኃላፊነታቸው እንደተነሱ ሹልትስ በምርጫው የፓርቲው እጩ መራሄ መንግስት ሆኑ። ወዲያውኑም ሁሉም ነገር በፍጥነት መለዋወጥ ያዘ። የፓርቲው የህዝብ ድጋፍ አደገ። ተዳክሞ የነበረው ኤስፔዲ ከመቅጽበት አንሰራራ። በሺዎች የሚቆጠሩ አዳዲስ አባላት ፓርቲውን ተቀላቀሉ። በዚህ የሹልትስ ተጽዕኖም የክርስቲያን ዴሞክራቶች ህብረት ፓርቲ በምህፃሩ ሴዲኡም ተረብሾ ነበረ። የ61 ዓመቱ ሹልትስ የጎላ የፖለቲካ ተሳትፎ ያሳለፏቸው በሀገራቸው ሳይሆን በአውሮፓ ፓርላማ ነበረ። በጎርጎሮሳዊ 2012 ነው የፓርላማውን የፕሬዝዳንትነት ስልጣን የያዙት። ይወዱት በነበረው በዚህ ኃላፊነት ላይ የቆዩት እስከ ጥር 2017 ነው። ሹልትስ ከዚያ በኋላ ፊታቸውን ወደ በርሊን አዞሩ። ፓርቲያቸው ኤስፒዲ በወቅቱ ራሱን በማስተካከል ላይ ነበረ። ያኔ የውጭ ጉዳይ ሚኒስትር የነበሩት ሶሻል ዴሞክራቱ ፍራንክ ቫልተር ሽታይንማየር ለጀርመን ፕሬዝዳንትነት ሲመረጡ የፓርቲው ሊቀመንበርና የኢኮኖሚ ሚኒስትር የነበሩት ዚግማር ጋብሪኤል የውጭ ጉዳይ ሚኒስትርነቱን ኃላፊነት ወሰዱ። ሹልስ እጩ መራሄ መንግስትና የፓርቲው ሊቀመንበር ሆነው ተመረጡ። ለፓርቲያቸው አባላትና ለደጋፊዎቻቸውም ተስፋ ሰጪ መልእክት አስተላለፉ። ገጽታችንን ይበልጥ እናጠናክራለን። ማሸነፍ አለብን። በኖርድ ራይን ቬስት ፋለን እንገጥማቸዋለን። የፓርቲውን አባላት ሙሉ ድጋፍ አግኝተው የፓርቲው ሊቀመንበር የሆኑት ሹልጽ በአጭር ጊዜ ውስጥ አለመረጋጋት ይታይበት የነበረውን የፓርቲውን ተስፋ አለመለሙ። ንግግራቸው ብቻ ሳይሆን ሰዎችን የመቅረብ ችሎታቸው ብዙዎችን አነቃቃ። በየካቲትና በመጋቢት 2017 በተካሄዱ የህዝብ አስተያየት መመዘኛዎች መሰረት ሹልትስ ሜርክልን በመብለጥ ተወዳጅ ፖለቲከኛ ነበሩ። ያኔ ቀጥተኛ የመርሃ መንግስት ምርጫ ተካሂዶ ቢሆን ኖሮ ሹልትስ ያሸንፉ ነበረ ተብሏል። ይሁንና እሳቸው የፓርቲውን መሪነት ከያዙ በኋላ በዛርላንድ በሽሌስቪግ ሆልሽታይን እና በኖርድ ራይን ቬስትፋለን ፌዴራዊ ክፍለ ግዛቶች በተካሄዱ ምርጫዎች ኤስፔዴ አልተሳካለትም። በህዝብ አስተያየት መመዘኛዎችም ፓርቲው የሚያገኘው ድጋፍ ቀንሷል። ይሁንና ሹልትስ ግቤ ማሸነፍ ነው ብለዋል። የአስተያየት መመዘኛዎቹን እኔም አነባቸዋለሁ። ሁሉም የሚጋሩት ነገር አለ። ከሁለት መራጮች አንዱ ማንን እንደሚመርጥ አልወሰነም። እኔ እስካሁን ወደ አልወሰኑት ነው የሚሄደው። የእነርሱን ድምፅ ሳገኝ የጀርመን ምክር ቤት ምርጫን አሸንፋለሁ። ያ ነው የእኔ ግብ። የሹልትስ የፖለቲካ ሕይወት የሚጀምረው አህን በተባለችው የምዕራብ ጀርመኗ ከተማ አቅራቢያ በምትገኘው በቮርሰል ነው። በወጣትነታቸው ታዋቂ የእግር ኳስ ተጫዋች መሆን ነበር ምኞታቸው። ሹልትስ በዚህ የተነሳም የሁለተኛ ደረጃ መልቀቂያ ፈተና ሳይወስዱ ቀሩ። በደረሰባቸው ከባድ ጉዳት ሰበብ የሚወዱትን የእግር ኳስ ጨዋታ ካቋረጡ በኋላ የመጠጥ ሱሰኛ ሆኑ። የያኔው ስርዓትና ጠጪው ሹልትስ ወንድሞቻቸውና ወዳጆቻቸው አግዘዋቸው አንሰራሩ። በአንድ ወቅት ሹልትስ ከዝቅተኛ ደረጃ መነሳታቸውን ገልጸው ነበረ። ትምህርቴን አቋርጫለሁ። ዓለምን ከስር ጀምሮ አይቻታለሁ። ያም ሆኖ አሁን የደረስኩበት ደረጃ ላይ በመገኘቴ እኮራለሁ። ሹልትስ ችግሩን ተቋቁመው ካንሰራሩ በኋላ ቮርስል ከተማ ውስጥ የመጽሐፍት መደብር ከፈቱ። ባለትዳርና የሁለት ልጆች አባት ሹልትስ ንባብ የሕይወቴ የደምስር ነው ይላሉ። የሹልትስ የመጽሐፍ መደብር እስከዛሬም ድረስ አለ። ሹልትስ በ31 ዓመታቸው ነበረ ያደጉባት የቮርስልን ከተማ ከንቲባ ለመሆን የበቁት።